የዲደብሊው ዜና። ጤና ይስጥልኝ አድማጮች፣ በመጀመሪያም ዋና ዋና ርዕሶቹ ትናንት በመቀሌ ከተማ የቦምብ ጥቃት መፈፀሙን ነዋሪዎችና የፀጥታ ባለስልጣናት አስታወቁ። በአዲ ሀቂ ክፍለ ከተማ የተፈጸመው ቦምብ ጥቃት ስማቸው ያልተጠቀሰ የሰላምና የፀጥታ ኃላፊ መኖሪያ ቤት ላይ ያነጣጠረ ሳይሆን አይቀርም የሚል ግምት እንዳለ አንድ የከተማዋ ነዋሪ ለዶይቼ ቬለ ተናግረዋል። የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ በምህጻሩ ኤኮዋስ መፈንቅለ መንግስት የተካሄደበትን ጊኒቢሳውን ከውሳኔ ሰጪ አካልነት እንደሚያግድ አስታወቀ። ኤኮዋስ በህጉ መሰረት ሌሎች አማራጮችንም ሊጠቀም እንደሚችል ይህም ምርጫውንና ዴሞክራሲያዊ ሂደቱን በሚያደናቅፉ ላይ ማዕቀቦችን መጣልን ሊያካትት እንደሚችል አስጠንቅቋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሶስተኛው ዓለም ሀገራት ወደ አሜሪካን የሚሰደዱ ሰዎች በሙሉ ወደ ዩናይትድ ስቴትስ መግባታቸውን እንደሚያስቆሙ አስታወቁ። ትራምፕ ትሩዝ ሶሻል በተባለው የማህበራዊ መገናኛቸው ትናንት ባሰፈሩት መልእክት ከሶስተኛው ዓለም ወደ አሜሪካ የሚካሄድ ፍልሰትን በቋሚነት አስቀራለሁ ብለዋል። ዜናው በዝርዝር ትናንት በመቀሌ ከተማ የቦምብ ጥቃት መፈጸሙን ነዋሪዎችና የጸጥታ ባለስልጣናት አስታወቁ። በአዲሃቂ ክፍለ ከተማ የተፈጸመው ይኸው የቦምብ ጥቃት ስማቸው ያልተጠቀሰ የሰላምና የጸጥታ ኃላፊ መኖሪያ ቤት ላይ ያነጣጠረ ሳይሆን አይቀርም የሚል ግምት እንዳለ አንድ የከተማዋ ነዋሪ ለዱች ቨለ ተናግረዋል። በጥቃቱም መስታወት ከመርገፉ ውጭ የደረሰ ጉዳት እንደሌለ የተናገሩት እኚሁ ነዋሪ ፍንዳታው ግን በነዋሪዎች ላይ የፍርሃት ስሜት ማሳደሩን ገልጸዋል። የሰላምና ጸጥታ ኃላፊ ቤት ነው እና ለሱ ኢላማ የተደረገ ይሆናል የሚል ጥርጣሬዎች አሉ። ነዋሪውማ ምን መሰለህ፣ የፍርሃት ስሜት ነው ያለው። አሁን ያለውን ሁኔታ መቼ ስታውቀዋል፣ ትግራይ ውስጥ የሰላምና የጸጥታ ሁኔታ ጠንካራ አይደለም። ስለዚህ የሌላ የተቃዋሚ ድርጅት የነርሱ ሰዎች ገብተው እንደዚህ ሊያደርጉ ይችላሉ የሚል ጥርጣሬ አለ። ዶች ቨለ በከተማዋ ደረሰ ስለተባለው የቦምብ ጥቃት የከተማዋና የክልሉ የሰላምና ጸጥታ ባለስልጣናትን ለማነጋገር ያደረገው ጥረት ስልክ ባለመናሳቱ ሳይሳካ ቀርቷል። ነገር ግን ጥቃቱን ተከትሎ በሰውና በንብረት ላይ የደረሰ ጉዳት እንደሌለ የመቀሌ ከተማ የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ረዳኃኝ ፍስሐ መናገራቸውን ከመቀሌ ከተማ የሚሰራጭ ኤፍኤም 104 ነጥብ የምዕራብ አፍሪቃ ሀገራት የኢኮኖሚ ማህበረሰብ በምህፃሩ ኤኮዋስ ጊኒ ቢሳውን እንደሚያግድ አስታወቀ። ኤኮዋስ ባወጣው መግለጫ በሀገሪቱ ሙሉና ውጤታማ ህገ መንግስታዊ ስርዓት መልሶ እስኪ ሰፍን ድረስ ጊኒ ቢሳውን ከማናቸውም የኤኮዋስ ውሳኔ ሰጪ አካልነት ለማገድ መወሰኑን አስታውቋል። ኤኮዋስ በህጉ መሰረት ሌሎች አማራጮችንም ሊጠቀም እንደሚችል ይህም ምርጫውንና ዴሞክራሲያዊ ሂደቱን በሚያደናቅፉ ላይ ማዕቀቦችን መጣልን ሊያካትት እንደሚችል ገልጿል። በዚህ ሳምንት ረቡ የሀገሪቱን ፕሬዝዳንት በመፈንቅለ መንግስት ማውረዳቸውን ያሳወቁት የጊኒ ቢሳው የጦር መኮንኖች ትናንት አዲስ መሪ ሰይመዋል። ከስልጣን የተባረሩት ፕሬዝዳንት ኡማሮ ሲሶኮ ኤምባሎ ወደ ጎረቤት ሴኔጋል ሄደዋል። ተቃዋሚዎች መፈንቅለ መንግስቱ ኤምባሎ በእሁዱ ምርጫ የገጠማቸውን ሽንፈት ላለመቀበል የፈበረኩት ነው በማለት ከሰዋል። ራሳቸውን ከፍተኛ ወታደራዊ እዝ ብለው የሚጠሩት የጦር መኮንኖቹ ረቡዕ የጣሉትን የሰዓት እላፊ ትናንት አንስተዋል። በዋና ከተማዋ በቢሳው አጎራባች አካባቢዎች የሰዎች እንቅስቃሴና የህዝብ ትራንስፖርት አገልግሎት እንዲቀጥልም ፈቅደዋል። ይህ ዶችቨለ ዲደብሊዩ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሶስተኛው ዓለም ሀገራት ወደ አሜሪካን የሚሰደዱ ሰዎች በሙሉ ወደ ዩናይትድ ስቴትስ መግባታቸውን እንደሚያስቆሙ አስታወቁ። በዚህ ሳምንት ረቡዕ ዋሽንግተን ውስጥ ዋይት ሀውስ አቅራቢያ ሁለት የብሔራዊ ዘብ አባላት ላይ በመተኮስ የተጠረጠረው አፍጋናዊ ስደተኛ መሆኑ ይፋ ከተደረገ በኋላ ትራምፕ ትሩዝ ሶሻል በተባለው የማህበራዊ መገናኛቸው ትናንት ሌሊት በተከታታይ ባሰፈሩት መልእክት ከሶስተኛው ዓለም ወደ አሜሪካ የሚካሄድ ፍልሰትን በቋሚነት አስቀራለሁ ብለዋል። የየትኛዎቹን ሀገራት ስደተኞች እንደሚከለክሉ ግን ግልጽ እንዳይደለ የጀርመን ዜና አገልግሎት ዲፒኤ ዘግቧል። ትራምፕ ቀደም ሲል ከአፍጋኒስታን አሜሪካን የገባ ሁሉ እንደገና ጉዳዩ መመርመር አለበት ሲሉም ተናግረው ነበረ። በባይደን ዘመነ ስልጣን ወቅት ከአፍጋኒስታን ወደ ሀገራችን የገባ እያንዳንዱ የውጭ ዜጋ እንደገና ጉዳዩን መመርመር አለብን። እዚህ መሆን የማይገባቸውንና ሀገራችንንም የማይጠቅሙ ማናቸውንም የውጭ ዜጎች መባረራቸውን ለማረጋገጥ አስፈላጊ የሆኑትን እርምጃዎች ሁሉ እንወስዳለን። ሀገራችንን መውደድ ካልቻሉ አንፈልጋቸውም። በባይደን አስተዳደር ሚሊዮኖች በህገወጥ መንገድ ወደ አሜሪካ እንዲገቡ ተደርጓል ያሉት ትራምፕ ይህንንም አስቆማለሁ ብለዋል። ትራምፕ በዚሁ መልእክታቸው ህገወጥና የሚረብሹ ህዝቦች ያሏቸውን ከዩናይትድ ስቴትስ በጣም እንደሚቀንሱ የዩናይትድ ስቴትስ ዜግነት ለሌላቸው የሚሰጥ ድጎማን እንደሚያቆሙና ከምዕራቡ ዓለም ስልጣኔ ጋር አብረው የማይሄዱ ያሏቸውን ማናቸውንም የውጭ ዜጎች እንደሚያባረሩም ተናግረዋል። ሁለቱ የብሔራዊ ዘብ አባላት ላይ ተኩሷል የተባለው የ29 ዓመቱ አፍጋናዊ የሚኖረው በአሜሪካን ሰሜን ምዕራቧ ግዛት ዋሽንግተን ስቴት መሆኑን የዲሲ አቃቤ ህግ ተናግረዋል። ረቡዕ ከተተኮሰባቸው ሁለት ብሔራዊ ዘቦች መካከል የ20 ዓመቷ ሴት መሞቷን ትራምፕ ተናግረዋል። ሰሞኑን ደቡብ ምስራቅ እስያን ያጥለቀለቀው ጎርፍ ከ250 በላይ ሰዎችን መግደሉን ባለሥልጣናት አስታወቁ። በኢንዶኔዥያ፣ ታይላንድና ማሌዥያ የጣለው ከባድ ዝናብና አካባቢዎችን የመታው ማዕበል ከገደላቸው ውስጥ በተጨማሪ የደረሱበት ያልታወቀም በርካቶች ናቸው። አደጋው ነዋሪዎችን በየቤቶቻቸው ጣሪያ ላይ እንዲወጡ ያስገደዳቸው ሲሆን ከሌሎች የኅብረተሰብ ክፍሎችም ጋር እንዳይገናኙ አድርጓቸዋል። የኢንዶኔዥያ ባለስልጣናት በአደጋው በእጅጉ የተጎዳው የሱማትራ ደሴት ለመድረስ እየታገሉ መሆኑን ተናግረዋል። በሱማትራ በዚህ ሳምንት ብቻ በጎርፍና በመሬት መንሸራተት አደጋ ቢያንስ 111 ሰዎች ሲሞቱ ቁጥራቸው ወደ መቶ የሚጠጋ ደግሞ የደረሱበት አልታወቀም። በአደጋው ክፉኛ በተጎዳው በደቡብ ታይላንድ ቢያንስ 145 ሰዎች መሞታቸውን የመንግስት ባለስልጣናት ተናግረዋል። የሚመጣለት አስከሬን ቁጥር ከአቅሙ በላይ የሆነበት ደቡብ ታይላንድ የሚገኝ አንድ ሆስፒታል ለአስከሬን ማስቀመጫ ተጨማሪ ማቀዝቀዣ ያላቸው ተሽከርካሪዎች እንዲመጣለት ተደርጓል። በኢንዶኔዥያ ደሴት የአቼ ክፍለ ሀገር ደግሞ በርካታ መኪናዎች እስከ መስታወታቸው ድረስ በጭቃ መሸፈናቸው ተዘግበዋል። እጅግ የከፋ በተባለው የሆንኮንጉ ሰማይ ጠቀስ ፎቆች የእሳት አደጋ የሞቱ ሰዎች ቁጥር ወደ 128 ከፍ ብለዋል። እስካሁን 20 ሰዎች ይኑሩ ይሞቱ አልታወቀም። የ89 ሰዎች አስከሬን የነማን እንደሆነ ገና አልተለየም። አደጋው ከዓለም እጅግ ብዙ ሰዎች ያለቁበት በህንፃ ላይ የደረሰ የእሳት አደጋ ተብሏል። ባለስልጣናት እንዳሉት በአንዱ ህንፃ ታችኛው ክፍል የነበረ በቀላሉ በእሳት የሚቀጣጠሉ ፎም አረፋ እና ቀርከሃ ለእሳቱ መቀጣጠል ምክንያት መሆናቸውን የመጀመሪያ ደረጃ ምርመራዎች ውጤት ጠቁመዋል። የእሳት አደጋ ሰራተኞች ኃላፊ የአደጋው መርማሪዎች እሳት መነሳቱን የሚጠቁሙ ማንቂያዎች በሙሉ ተበላሽተው ወይንም ተዘግተው እንደነበረ የአደጋውን መንስኤ ከሚያጣሩት መስማታቸውን ተናግረዋል። በህንፃው የስራ ተቋራጮች ላይም እርምጃ እንደሚወስዱ ተነግሯል። ባለስልጣናት በአደጋው የጠረጠሯቸውን ተጨማሪ ስምንት ሰዎች አስረዋል። የእሳት አደጋ ሰራተኞች እንዳሉት ከአርባ ሰዓታት በላይ የተቀጣጠለው እሳት ዛሬ በአብዛኛው ጠፍቷል። ይህ ዶይቼ ቨለ ዲ ደብሊው ነው። ከዶችቨለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹን በድጋሚ። ትናንት በመቀሌ ከተማ የቦምብ ጥቃት መፈጸሙን ነዋሪዎችና የጸጥታ ባለስልጣናት አስታወቁ። በአዲ ሃቂ ክፍለ ከተማ የተፈጸመው የቦምብ ጥቃት ስማቸው ያልተጠቀሰ የሰላምና የጸጥታ ኃላፊ መኖሪያ ቤት ላይ ያነጣጠረ ሳይሆን አይቀርም የሚል ግምት እንዳለ አንድ የከተማዋ ነዋሪ ለዶችቨለ ተናግረዋል። የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ በምህጻሩ ኤኮዋስ መፈንቅለ መንግስት የተካሄደባትን ጊኒቢሳውን ከውሳኔ ሰጪ አካልነት እንደሚያግድ አስታወቀ። ኤኮዋስ በህጉ መሰረት ሌሎች አማራጮችንም ሊጠቀም እንደሚችል ይህም ምርጫውንና ዴሞክራሲያዊ ሂደቱን በሚያደናቅፉ ላይ ማዕቀቦችን መጣልን ሊያካትት እንደሚችል አስጠንቅቋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሶስተኛው ዓለም ሀገራት ወደ አሜሪካን የሚሰደዱ ሰዎች በሙሉ ወደ ዩናይትድ ስቴትስ መግባታቸውን እንደሚያስቆሙ አስታወቁ። ትራምፕ ትሩስ ሶሻል በተባለው የማህበራዊ መገናኛቸው ትናንት ባሰፈሩት መልእክት ከሶስተኛው ዓለም ወደ አሜሪካ የሚካሄድ ፍልሰትን በቋሚነት አስቀራለሁም ብለዋል። ዜናው በዚሁ አበቃ።